አድማጮች አሁን እለቱን የሚዘክር ማስታወሻ እናቀርባለን። የያዝኖ ሳምንት በአለም ዙሪያ ነርሶች ለማህበረሰብ የሚያበረክቱትን ከፍተኛ ሙያዊ ግልጋሎት በማወደስ የሚዘከርበት ነው። የፊታችን ማክሰኞ እንደ አውሮፓውያን የቀን አቆጣጠር በየአመቱ ግንቦት 12 ቀን የሚውለው ከፍተኛ የሰብአዊነትና የታመሙ የተጎዱትን የመንከባከብ ልዩ ክብር የተሰጠው ሙያ ምሳሌ ሆና የምትታየውን ፍሎረንስ ናይትንግልን ልደት ተንተርሶ የሚዘከረው ይህ ቀን ባለንበት የኮሮና ቫይረስ ወረርሽኝ ዘመን ከመቼውም የተለየ ቦታ ተሰጥቶታል። የኮቪድ-19 በሽታ ዓለምን እያስጨነቀ ባለበትና ብዙዎችንም ለስቃይና እንግልት ብሎም ለህልፈት እየዳረገ ባለበት በአሁኑ ወቅት እየተካሄደ ባለው ትንቅንቅ የተሟሉ ራስን መጠበቂያ ቁሳቁሶች በሌሉበት የራሳቸውን ደህንነት ለአደጋ ጭምር ዳርገው በግንባር ቀደምትነት የተሰለፉት ነርሶች ከፍተኛ ክብርና ፍቅር እየተቸራቸው ነው። ነርሶች የመሪ ድምፆች፣ የነርስነት ሙያ ደግሞ ዓለምን ወደ ጤና የሚወስድ በሚል መሪ ቃል እየተዘከረ ባለው የነርሶች ሳምንት በዚህ ወረርሽኝ ሳቢያ በተጣሉ ገደቦች ምክንያት እንደ ወትሮ በአደባባይ መከበር ባይችልም ብዙዎች ለነርሶች ያላቸውን አክብሮት በሚገልጡ መንገዶች በመዘከር ላይ ናቸው። በዩናይት ስቴትስም የዛሬው ቀን ብሔራዊ የነርሶች ቀን ሲሆን በተመሳሳይም እየታሰበ ይገኛል። በዓለም ዙሪያ ላሉ በተለይም የኮቪድ-19ን መዛመት ለመከላከል እና ህሙማንን ለመርዳት ራስን መጠበቂያ ቁሳቁሶች ባልተሟሉበትና ራሳ ራሳችሁንም ለአደጋ አጋልጣችሁ ጭምር ሙያዊ አገልግሎት በመስጠት ላይ ላላችሁ ነርሶች በሙሉ አክብሮታችንን እንገልጻለን። አለም አቀፉ የነርሶች ቀን በሚከበርበት የፊታችን ማክሰኞ ታዲያ ልዩ ዝግጅት ይዘን እንቀርባለን።